በሚያዚያ ወር መጨረሻ ላይ በሳውዲ አረቢያ ለሚገኘው የኤርትራ ኤምባሲ አንድ የስልክ ጥሪ ይደርሰዋል። ከሳውዲ የውጭ ጉዳይ መስሪያ ቤት ጥሪው የደረሳቸው አምባሳደሩ ሲከንፉ ወደ ውጭ ጉዳይ መስሪያ ቤቱ ይደርሳሉ። የሳውዲ ምክትል የውጭ ጉዳይ ሚኒስትርና የደህንነት ሹሞቹ እየተጠባበቋቸው ነበር። በወቅቱ ሳውዲ በየመን የሁቲ አማጽያን ላይ ጥቃት የጀመረችበት ወቅት ነበረ። የሳውዲ ሹማምንት እጥር ምጥርን ባለ ቃላት ሳውዲ በኤርትራ ግዛት ወታደራዊ ጥቃት ልትከፍት እንደምትችል፣ ይህን ለማስቀረትም ኤርትራ ለሁቲ አማጽያን የምትሰጠውን ድጋፍና ከለላ እንድታቆም ለአምባሳደሩ ነገሯቸው። በጉዳዩ የተደናገጡት የኤርትራ አምባሳደር ጊዜ ሳያጠፉ ጉዳዩን ወደ አስመራ ሪፖርት አደረጉ። መልእክቱ የደረሳቸው ፕሬዝዳንት ኢሳያስ አፈወርቄ በሁለተኛው ቀን ሪያድ ገቡ። ፕሬዝዳንት ኢሳያስ አፎ ውርቄ ሳውዲ ሲደርሱ በሳውዲ ንጉሳውያን ቤተሰብ ዙሪያ ሹምሽር እየተደረገ ነበረ። ንጉስ ሳልማን ፕሬዝዳንት ኢሳያስን አግኝተው ያነጋገሩት ለሃደቂቃ ብቻ ነበረ። ወዲያውም ፕሬዚዳንቱ ቀሪውን ከሚኒስትሮቻቸው ጋር እንዲነጋገሩ መሯቸው። ንጉሱ የኤርትራን ወዳጅነት ሳውዲ አጥብቃ ብትፈልገውም ኤርትራ ከሱዳንና ከኢራን ጋር አብራ የሳውዲን መልካም ጉርብትና በመጉዳቷ የተሰማቸውን ቅሬታም ተናገሩ። አሁን ግን ወሳኝ ፈተና ገጥሞናል። ሀገሮችን ከጎናችን እያሰለፍን ነው። በየመን ሁቲዎች በኢራን እየተደገፉ እየወጉን ነው። ስለዚህም ብትችሉ አብራችሁን ተሰልፉ፣ አለበለዚያ ግን ለሁቲ የምታቀብሉትን ድጋፍ አቆሞ ከኢራን ጋር ያላችሁን ግንኙነትም ብትፈትሹ ይሻላል ሲሉ ተናገሩ። የሳውዲው ንጉሥ ኤርትራ በሳውዲ ከሚመራው ጦር ጋር ለመሰለፍ ዝግጁ አለመሆኗንና ግን መረጃና ሌሎች ድጋፎችን በማድረግ እንደምትተባበር እንደዚሁም ደግሞ ኤርትራ ያለችበት የኢኮኖሚ ሁኔታ በማናቸውም ሁኔታ በእንዲህ አይነቱ ዘመቻ ለመሳተፍ እንደማይፈቅድላት ፕሬዚዳንት ያስ ያስረዳሉ። የሳውዲውን ንጉሥ ለኤርትራ ነዳጅ በርካሽ ዋጋ ለመሸጥና መጠነኛ የገንዘብ ድጋፍ ለመስጠትም ቃል ይገባሉ። ይሁንና የሳውዲ የጸጥታ ኃይሎች የአየርም ይሁን የውሃ ድንበራችሁን ተጠግተው ለሚያደርጉት እንቅስቃሴ ትፈቅዱልናላችሁ፣ ለዚህም የመከላከያ ሚኒስትሩ ዝርዝሩን ያቀርቡላችኋል ሲሉ ለፕሬዚዳንት ኢሳይያስ ፈታኝ የሆነ ጥያቄ አቀረቡ። በጉዳዩ ላይ እሺም እምቢም ያላሉት ፕሬዝዳንት ኢሳይያስ ከሚኒስትሮቹ ጋር ተነጋግረው ወደ አስመራ ተመለሱ። ፕሬዝዳንት ኢሳያስ ፕሬዝዳንት ኢሳይያስ በሳዑዲ የሚመራውና በምዕራባውያን የሚደገፈውን ጦር መቀላቀል መልካም ምርጫ እንዳልሆነ አውቀዋል። ከሳዑዲ የሚያገኙት ኢኮኖሚያዊ ድጋፍም ከኢራን ከሚያገኙት ጋር ማነጻጸር የግድ ነበረ። ለኤርትራ ሌላው ራስ ምታት ወዳጅ ብላ ያመነቻት ሱዳን የሳዑዲን ጥምር ጦር መቀላቀሏ ነበረ። ኢራን በሱዳንና በኤርትራ በኩል ለየመን የሁቲ አማጽያንም ሆነ በመካከለኛው ምስራቅ ላሉት የሂዝቦላ ታጣቂዎች ጦር መሳሪያ በማቀባበል ጥቅማጥቅሞቹን ሲያገኙ ቆይቷል። ሁለቱ ሀገሮች ሱዳን ሁለት ጊዜ ያክል በእስራኤል የጦር ጀቶች የጦር መሳሪያ ማከማቿ ተደብድቦባታል። ኤርትራ አቋም ለመያዝ በተቸገረችበት በዚህ ወቅት ሱዳን የኢራን መንግስት ስምንት የባህል ማዕከላትን ከሀገሯ መዝጋቷን እና ከዩናይትድ አረብ ኤምሬት ጋር አዲስ ወታደራዊ ስምምነት ማድረጓ አስመራ አቋማን እንድትፈትሽ የበለጠ ምክንያት ሆኗታል። በሱዳኑ ፕሬዝዳንት ኦመር ሐሰን አልበሽር በዓለ ሲመት ላይ ሳይገኙ የቀሩት ፕሬዝዳንት ኢሳይያስ አፈወርቄ በቅርቡ የሶስት ቀናት ጉብኝት በሱዳን አድርገዋል። ሁለቱ መሪዎች በአካባቢው እየሆነ ስላለው ጉዳይ በዝግ ተነጋግረዋል። ፕሬዚዳንት ኢሳያስ በሱዳን የአቋም ለውጥ ደስተኛ ባይሆኑም ዋና ትኩረታቸው የአስመራን አሰላለፍ ከሁኔታዎች ጋር ማስተካከል ነበረ። ሱዳን ከኢራን ከምታገኘው ድጋፍ ይልቅ ከሳዑዲ አረቢያ እና ከአረብ ኤሚሬትስ በኢንቨስትመንትና በእርዳታ የምታገኘው ይበልጣል። ከእስራኤል ድብደባም ትድናለች። ኤርትራ ግን ይህን የሚባል ኢኮኖሚያዊ ድጎማ ከሳውዲ አለመውሰዷ፣ ከኢራን ጋር መቆራረጡ ቀላል ውሳኔ አልሆነላትም። እስካሁንም ኤርትራ በየመን ባለው ቀውስ ላይ የጠራ አቋም የላትም። ኤርትራ ጨርቄን ማቄን ሳትል ወደ ህብረ ብሔሩ ጦር እንድትቀላቀል የጋበዘቻት ሳዑዲ አረቢያ ገንቢ ምላሽ ካላገኘች ቃል የገባችውን ርካሽ ነዳጅና የፋይናንስ ድጋፍ ወደ አስመራ ትልካለች ተብሎም አይታሰብም። ኤርትራ በሀገር ቤት ያለውን አስቸጋሪ የኢኮኖሚ ሁኔታ ለመወጣትም ይሁን በዓለም አቀፍ መድረክ ፖለቲካዊ ተቀባይነት ለማግኘት ተሰሚነት ካላቸው ሀገሮች ጋር መሰለፏ የማይቀርላት ቢሆንም ለአሁኑ ፕሬዚዳንት ኢሳያስና መንግሥታቸው በረጅም የማሰብ ሂደት ውስጥ ተውጠው ይገኛሉ።